እናንተ የነገ ሳይሆን የዛሬ መሪዎች ናችሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎውሺፕ የዚህ ዓመት መርሃ ግብር ስብሰባ ትላንት ዘግተዋል። ስብሰባው ከሰኞ እስከ ረቡዕ ለዘለቁት ቀናት ዋሽንግተን ዲሲ ውስጥ ተካሂዷል። ሰለሞን አባተ በመዝጋው ስነ ሥርዓት ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል። ፕሬዚደንት ባራክ ኦባማ የዛሬ ሶስት ዓመት ያስጀመሩት መርሃ ግብር ነው። የአፍሪካ ወጣት መሪዎች ጅማሮ ወይም በእንግሊዝኛ ስሙ ምሕፃር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት፣ የመንግስት የሕዝብና የግል መስሪያ ቤቶችና ንግዶች፣ እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ህይወት ልምድ ይቀስማሉ። አምስት መቶ ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት ስድስት ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት ሶስት ቀናት አካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪካ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ፣ የተወካዮች ምክር ቤትና የሕግ መወሰኛ ምክር ቤቱ አባላት የተገኙበት፣ ልምዳቸውን ያካፈሉበት፣ ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በሦስቱ ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግስት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት፣ የሰብአዊ መብቶች ጥበቃ፣ ስራ ፈጠራን በመደገፍ የምጣኔ ሀብት እድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች፣ የሀሳብና የልምድ ልውውጦች ተካሂደዋል። የግሉ ዘርፍ አባላትና መንግስታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል። የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ ከተገኙ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናት መካከል የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና እና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል። እናንተ የመላ አፍሪካን ኃይል የወደፊት ብሩህ ተስፋ ጥንካሬና እጣ ፈንታንም ነው የምትወክሉ። ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሊ ተሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለስልጣን አልነበረም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩአቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴላ ጋር ስለ ተገናኙበት ሁኔታ ተናግረዋል። ማንዴላ ከስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግሥታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዛን ጊዜ ጀምሮ ታዲያ እጅን ታጥቤ አላውቅም አሉ ቶማስ ግሪንፊልድ። የእጃቸው ልስላሴ የማንዴላ እስከዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል። እናንተ የዚያ ውርስ አካል ናችሁ፣ ሁላችንም የዚያ ውርስ አካላት ነን። ያንን ውርስ ኖረነዋል። ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው። ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል። በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚደንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው፣ እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል። ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት አርባ የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም አሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ25 ሺህ ዶላር ሽልማት ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 ሀገሮች የወጡ የንግዱ ሀሳብ አፍላቂዎች ከትምህርት እስከ ታዳሽ ኤነርጂ፣ የሸክላ ስራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪካ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል። እዚህ የምታደርጓቸው ግንኙነቶች የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል። ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድን ነው? ተናግረዋል። ያሊ ያሊ ያደረገው ምንድን ነው? ተጨማሪ ዘዴዎችን አስታጥቋችኋል። ክህሎቶቻችሁን ማረቅ እንድትችሉ ለማህበረሰቦቻችሁም አስተዋጽኦአችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል። ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ። ፕሬዚደንቱ ያሉት ምንድን ነው? አዲስ ኃይል፣ አዳዲስ ሀሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት። ንግድም ስሩ አሉ ረዳት ሚኒስትሯ። በመንግስት መስሪያ ቤቶችም በህዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዚደንቱ አባባል እርግጥና እውነት ነው። And let me be clear with you that you are not leaders of tomorrow. You are. እናም በየሚሰማሩበት መስክ ሁሉ ወጣቶቹ ሐሳብ አፍላቂ ፋና ወጊና መሪ እንዲሆኑ እንደሚጠብቁባቸው ሚስ ግሪንፊልድ ወጣቶቹን አሳስበዋል። በዚሁ የመዝጊያው ስነ ስርዓት መድረክ ላይ ከኔልሰን ማንዴላ ጋር በቅርብ የሰሩት በቅርብ የሚያውቋቸውና ያወያዩቸውም የነበሩ የዛሬ የውጭ ጉዳይ መስሪያ ቤቱ የህዝብ ዲፕሎማሲ ረዳት ሚኒስትር ሪቻርድ ስቴንገል እጅግ አነቃቂ ንግግር አድርገዋል። ከማንዴላ ጥንካሬዎች መካከል ጊዜ ሲለወጥ እውነት ሲቀየር ማንዴላም አስተሳሰባቸው መሆናቸውንም መለወጥና ከጊዜው ገዢ እውነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስታውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ህይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ አስራ ሁለት ኢትዮጵያውያን ተሳትፈዋል። በተለያዩ ዝግጅቶች እያያዝ ናቸው እንመለሳለን።